ጥሩ ሰው አሰፋ እባላለሁ እኔ በታምፓ ፍሎሪዳ በተለይ ዋና አየር ንምትከም በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዛችሁኝ። ታንኪው አሉላ ድሎ ስለሰጠህኝ። ስሜ ማህሙድ ሸፍትኩዬ እባላለሁኝ። በዓለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ ናይል ኢን ሌጋል ን ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ አንድ ኮንቲንዩቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከዊኣስፓር ጋር አብሬ እሰራለሁ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቃላ የህግ ባለሙያ ነኝ። አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊ ና ፍታዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው። ፒኤችዲ ትራይን የምሰራው ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው። አሁን ያለው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊያስፋር ውስጥ የምሳተፋለው ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደረጉ ኦርጋናይዜሽኖች ጋር ብሎ ይሰራለሁ። የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያን አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ የማነሳው። ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው፣ የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛው ነው ማድረግ የሚቻለው ወይስ ሁለቱም ይደረጋሉ? በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው? በጣም በጣም ወሳኝ ጥያቄ ነው ያነሳኸው አሉላ። ምክንያቱም ሁሉም ሰው የሚጠይቀው ነው። እኛም ለምሳሌ እንደ ቮለንቲር ሆነ ስንሰራም ህዳሴ ግድብ ምንድን ነው ለሰው የሚያደርሰው የሚለውን ከባልደረቦቼ ከመቅደላዊትም ከዶክተር መሀመድ ጋር የምንሰራው ስራ ነው። ስለ ኤሌክትሪክሲ ስናወራ ትልቅ ነገር ነው የሚቀርብን እኔ እንደማየው ምክንያቱም መስራት ብቻ ሳይሆን ማቅረብም አለብን። እኛ ደግሞ ይሄንን ለሰው መቅረብ አለበት የምንል ስንሰራ የነበረው ስለዚህ የሚመረተውና ሰው ጋ ይቀርባል የሚለው ብዙ ስራ የሚጠይቀው ነው። አሁን በምሳሌ ብናየው አንድ ሺህ አምስት መቶ ሀምሳ ሜጋዋት ማቅረብ ስንችል ያን ያህል እየተጠቀምን አደለም። ስለዚህ እሱን በደንብ መጠቀም አለብን። መግደላዊት እንዳለችው ይሄ ደግሞ ኢንቨስትመንት ዲስትሪቢሽን ላይ ያስፈልገዋል። በነገራችን ላይ በጣም ነው የማመሰግነው፣ አሉላ አንተ ስለ አዲስ አበባ ውሃ ጠይቀህን ነበረ። ይሄንን ከመብራት ጋር ከውሃ ጋር የሚገናኝ ያነሳው ነገር እና ሰው ሊገባው በሚችል ሁኔታ ያነሳው እግዚአብሔር ስጥ። ይሄንን ማንሳት ለሰው የሚገባው ነው። ከአዲስ አበባ ውሃ ጋር ባመጣ እኔ ከምሰራበት ከማውቀው የአዲስ አበባ ውሃና ፍሳሽ ለምሳሌ እስከ መቶ በነዳጅ የሚሰራ ጀነሬተር አለ፣ የኤሌክትሪክ ማነጫ። እሱ ማለት በጣም ውድ ነው። እኛ እዚህ እኔ እንደ ትልቅ ሜትሮ ውሃ አቅራቢ እንጠቀማለን። ይህን የምንጠቀመው ግን ሄሪኬን መጥቶ ሁላችንንም ከደመሰሰን ነው። ስለዚህ እንደዛ የሚሆን ነገር አለ፣ የምናየው ነገር ግን የኤሌክትሪክ መቆራረጥ ሰው ብቻ ሳይሆን ውሃ ማቅረቡንም ትልቅ ተጽዕኖ አለው። ስለዚህ ይሄ የሚቀጥለው ሁኔታ እንደምናየው ጥሩ ስራ የተሰራው ምን ያህል ማመንጨት እንችላለን፣ ግን ይሄን ሰው ጋር እንዴት እናደርሳለን በተለይ ደግሞ ውሃም ለሰዎች ጋር በሚደርሰው እሱን እንድንሰራው የሚለውን ላስምር። ቅድሚያ ያልከው ነገር በጣም ትክክል ነው። ፕራዮሪቲ ምንድን ነው እንሽጥ ወይስ እንዴት ይሆን የሚል ነገር አለ። ይሄ በጣም አስቸጋሪ የሆነ ነገር ነው። ሁላችንም ፕሮፌሽናል ምንባል ሰዎች ያየነው ነገር ነው። መጀመሪያ የምንፈልገው ለህዝቡ እንዲደርስ ነው። ይሄ እውነት ለመናገር ግን አንድ መረዳት ያለብን በአሁን ሰዓት እኔ የመንግስትን ጥናት የመንግስትን ኢንፎርሜሽን ተጠቅሜ ነው አሁን የምነግርህ። መንግስት ራሱ ግማሽ የሚሆነውን እየተጠቀምን አይደለም ይለናል። ስለዚህ ይህንን እንግዲህ የሚመነጨውን ኃይል እንዴት ነው መጠቀም የሚለው በደንብ ማሰብ ያለብን ነው እንደ አገር። የተወሰነ እንሽጠው፣ ትክክል። የተወሰነ እንሽጠው፣ ያ ተሸጦ የት ነው የሚሄደው? ይደርሳችኋል አል ነው ሰዎች በሌላ እያንዳንዱ ሰዎች ደግሞ አንድ እኔ ማስመር የምፈልግበት ምንድን ነው፣ የህዳሴ ሁኔታ ሲጨርስ እያንዳንዱ ሰፈር ይገባል ማለት አይደለም። ግን ያ የሚሆነው ምንድን ነው ሌሎች ሁኔታ ኤሌክትሪሲቲ፣ በዊንደም ሌሎች አይነቶች ሰዎች ጋር እንዲደርስ የሚደረግ ስለዚህ እሱን በደንብ መስራት ያለብን ሁኔታ ይመስለኛል። ጠቅላላ ልታደርገው እናንተ ጋር ስመጣ እንዴት አድርገን ነው የተመነጨውን አሁን አሁን እንደምናየው ማመንጨት የምንችለውን አልተጠቀምንም። በነገራችን ላይ እኔ ብቻ የምለው አይደለም፣ ጠቅላይ ሚኒስትሩም ያለው ነው። ይሄ የምነግርህ እኛ እናያለን፣ ምን ያህል ዳታ አለ፣ ምን ያህል ነው የሚመነጨው እንላለን። ማመንጨት የምንችለውንና እያመንጭን ያለነው ትልቅ ልዩነት አለው። ትልቁ ስራችን አሁን ምንድን ነው? አሁን አራት ተርባይኖች አሉ። ይሄንን እንዴት ነው የምናደርሰው? የተወሰነውን ዲስትሪቢሽን ላይ ኢንቨስት አድርገን የተወሰነውን ሸጠን ላለፉት ሁለት ሶስት አመቶች ዲፌንስ እናደርግ የነበሩ ሰው እንዴት ይሄ ለኢትዮጵያ ያገለግላል የሚለው ምንድን ነው ያነሳ ነው ሰዎችን ከዚህ ውስጥ ችግር ውስጥ ያወጣቸዋል የሚል ነው እና ስለዚህ እንዴት ነው የሚደርሰው የሚለው አይ ቲንክ ሁሉም የሚያስብበት የመንግስትም ሰዎች ይሄንን እያሰቡበት ነው፣ እና መነሳት ያለበት ነው ልል ፈልጌ ነው። ዶክተር መሐሙድ ወደ አንተ ልምጣና ንስ ሀገራዊውን ሁኔታ ብንመለከት የተፋሰሱ ሀገሮችን የሚመለከት ነው። አባይ የተማከለ አጠቃቀም ይኑር ነው እንጂ ሌሎች አይጠቀሙ አይደለም እና የመግባቢያ ስሜቱ ምናልባትም የሚቀጥለው የዓለም ትልቅ ፈተና የውሃ ችግር ይሆናል ተብሎ በሚታሰብበት እንዴት ይዳኛልን በወጉ ማወቅ ይጠይቃል ና በሀሳብ ደረጃም በጽሁፎች ያቅርብ ያለሁ ያልከውን አገራቱ እንዲስማሙበት የሚጠበቀውን ሰነድ እንዲግባቡበት በማድረጉም ሆነ እንደ አቅጣጫ እንዳቀራረብም ከዚህ ሁኔታ ሌሎች ሀገሮች ተጠቃሚ ነኝ፣ ወይንም ደግሞ ጥቅሜን አላጣውም፣ አልተነፈኩም የኢትዮጵያ ተጠቃሚ መሆን የኔ ችግር ነው ብሎ እንዳያዩ ምንድን ነው እንደ አቅጣጫ የሚታየው? ቀደም ብለ ጨረፍ ያደረግከውና አሁን ዘርዘር ብታደርግልን የምትችለው ሀሳብ። እሺ፣ አመሰግናለሁ። አዶላ አይ ቲንክ ይሄ ክሪቲካል የሆነ ነጥብ ነው። እንትኑን እንደገና ሪፍሬም ማድረግ የሚፈልጋል። አሁን እንበል እና ትልቅ የሆነ የሆነ ፓ አለ ወይም የሆነ አምባሻ አለ እንበል እና ሁሉንም ሲበላ የኖረ ግለሰብ ከዛ ከአምባሻው ላይ የሆነች ፍርካሽ፣ ትንሽ ቁራሽ የሆነ ነገር ሌላ ወገን ሲጠይቅ ያቺ የምትወሰደው ቁራሽ እንደ ጉዳት ኮንሲደር መደረግ ይኖራል። አሁንም ከታች የተፋሰስ ሀገራቶች ነገ ከነጎዳም ዲዛይን የምናደርገው የህግ ማዕቀፍም ሆነ ምንም ያቺን ቁራሿን አምባሻ ከዛሬ ከነበራቸው ኢንታይትልመንት የሆነ ነገር አሳልፈው መስጠት ግድ ይላል ማለት ነው። ይሄ በዓለም አቀፍ ህግ ደግሞ ኢኩተብል በሆነ በረትና በምክንያት የተመሰረተ አጠቃቀም ብሎ ዲፋን ያደርገዋል። በዩኤን ዋተር ፖርስ ኮንቨንሽኑ የኮኦፕሬቲቭ ፍሬምወርክ አግሪመንቱ ማለት ነው። ሶ የታችን የተፋሰ ሀገራቶች አይጎዱም። ቅድምም ማንንም የማይጎዳ ሁሉንም የሚጠቅም ብዬ ስገልጽ ምን እያልኩ ነው? እስከ ዛሬ የለመዱትን ነገር በጠቅላላ እየተጠቀሙ ይቀጥላሉ ማለት አይደለም። የሚቀየር ነገር አለ። ያ የሚቀየረው ነገር ደግሞ በህግ እስከ አሁን ባለው ተጨባጭ ሁኔታ ኢትዮጵያ እየተጎዳች እነሱ እየተጠቀሙ ያለበት ሂደት ነው። ኢትዮጵያ ሲግኒፊካንት የሆነ ሀርም እየደረሰባት ነው። ሌላኛው መርህ ደግሞ ሲግኒፊካንት የሆነ ወይም ጉሉህ የሆነ አሉታዊ ተጽዕኖ አለማድረስ ነው። በተፋሰስ ሀገራቶች ላይ ማለት ነው። ኢትዮጵያ አሁን ባለው ተጨባጭ ሁኔታ ሁሉ የሆነ ተጽዕኖ እየደረሰባት ማግኘት የሚጠበቅበትን ጥቅም ሳታገኝ እየቀረችበት ያለበት ሂደት ስለሆነ፣ ማለት ሰው የሆነ ነገር እነሱ ጊቫፕ ሲያደርጉ የሆነ ነገር ሲሰጡ ኢትዮጵያ የማትጎዳበት ሂደት ይፈጠራል እነሱም የማይገባቸውን ጥቅም አያገኙም ማለት ነው። የሚገባቸውን ጥቅም ግን አግኝተው የሚሄዱበት ነባራዊ ሁኔታ ይፈጠራል ማለት ነው። ለዚህ ደግሞ አሁን ከሕጉም ከምኑም በላይ ሲግኒፊካንት የሆነው ነገር ምንድን ነው? ከህዳሴ ግድቡ በላይ ለኮንሰፕቲቭ ዩዝ የሚጠቅም ፕሮጀክቶችን መስራት ማለት ነው። ለኢሪጌሽን፣ ለእርሻ ልማት፣ ለመስኖ ልማት ግንባታ የሚውሉ ፕሮጀክቶችን መስራት ግድ ይላል ማለት ነው። ያንን ስናደርግ አሁን ባለው ተጨባጭ ሁኔታ የህዳሴ ግድብ በባህሪው ነን ኮንሰፕቲቭ ነው። ውሃው በሚሞላበት ሰዓት የተወሰነ ውሃን ሊይዝ ይችላል ከዛ በኋላ ግን ውሃው ከተሞላ በኋላ በቃ ተርባይኑን እየመታ ወደ ተፈታችኛ የተፋሰስ ሀገራቶች ይሄዳል። ምንም አይነት ጉዳት የለውም። ያለው ነባራዊ ሁኔታ የሚቀጥልበት አግባብ ይፈጠራል ማለት ነው። ግን ይሄንን በኮንሰፕቲቭ ደግሞ ከውሃው ላይ ያላትን ሸር ኢትዮጵያ ክሌም ልታደርግበት የሚገባው ሂደት ምንድን ነው? ከህዳሴ ግድቡ በላይ ለመስኖ ልማት ግንባታ የሚሆኑ ፕሮጀክቶችን ማሰብ ግድ ይላል ማለት ነው። አንደኛው ይሄ ክሪቲካል የሆነ ነጥብ ነው። ከዛ ሲቀጥል ደግሞ የህዳሴ ግድቡንም ጠቆም ለማድረግ እንደሞከርኩት እንደ መደራደሪያ መጠቀም የሚቻልበት አግባብ አለ። በተለይ ደግሞ ኦፕሬሽን ስቴጅ ላይ ደርሰናል ብለዋል ዶክተር ጥሩ ሰውም ፊሊንግ ሂደቱ እያለቀ ኦፕሬሽን ስቴጅ ላይ እየደረስን ነው ማለት ነው እና ህዳሴ ግድቡ በምን አይነት መልኩ ማኔጅ ይደረግ የሚለው ነገር አሁንም ድረስ የታችኛው ተፋሰስ ሀገራቶች ኢንተረስት አላቸው በምን አይነት መልኩ ማኔጅ ይደረግ በምን አይነት መልኩ ኦፕሬት ይደረግ የአባይ ውሃ አጠቃቀም በጠቅላላ በምን አይነት መልኩ ይዳኝ የሚለውን ነገር ማለት ነው ኢትዮጵያ ምን ማድረግ አለበት አሁን ጽሁፌ ላይ ጆርናል ኢንተርናሽናል ሎ ላይ የታተመች ጽሁፍ ናት እሷ ላይ ጠቆም ያደረግኩት ነገር ምንድን ነው ለምን የህዳሴ ግድቡን እንደ ባርጌኒንግ ሽፕ አንጠቀምበት ምን ማለት ነው ይሄ የህዳሴ ግድቡ የኮኦፕሬቲቭ ፍሬምወርክ አግሪመንቱ የሚያስበው ናይል ሪቨር ቤዚንግ ኮሚሽን የሚባል አለ። ይሄ ኮሚሽን ብዙ ስልጣኖች፣ ሰፊ የሆኑ ስልጣኖች አሉ። ቅድም እንዳልኩ በጣም ኮምፕሪሄንሲቭ የሆነ አግሪመንት ስለሆነ በጣም ጠንካራ የሆነ ኮሚሽንን ነው የሚያስበው። እንደዚያ ከሆነ ደግሞ የታችኛው የተፋሰስ ሀገራቶች የራሳቸው የሆኑ ግድቦች አላቸው። ለምሳሌ ሃይ አስዋን ዳምን ማንሳት እንችላለን። ሱዳን ውስጥም ሬዘርስ ዳም፣ የተለያዩ ዳሞች አሉ። እነዚህ ዳሞች እና የህዳሴ ግድሙ በአንድ ላይ ተጣምረው አድሚኒስተር የሚደረጉበትን ነባራዊ ሁኔታ ማሰብ። ያ ማለት ምንድን ነው? የታችኛው የተፋሰስ ሀገራቶችን የግድ ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማስገባት፣ መግባት አለባቸው። ግድቦቻቸው እና ሪዘርቮቻቸው በጠቅላላ በዚህ በናይል ቤዚን ኮሚሽን ገቨርን የሚደረጉበትን ነባራዊ ሁኔታ ማመቻቸት። ኢትዮጵያም ይህንን እንደ ኮንሴሽን ብታቀርብ ፕሮባብሊ ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ የመምጣት እድል የሚኖርበት አግባብ ይፈጠራል ማለት ነው። በጣም ደግሞ ሲግኒፊካንት የሆነው ነጥብ ይሄ ከህጉም፣ ቅድም ኮንሰርቲቭ ዩዝንም በተመለከተ ከጠቆምኩትም በላይ ኢትዮጵያም የምታካሂደው በተለይ በጎረቤት ሀገራቶቿ ላይ በጠቅላላ የምታካሂደው የፎሬን ፖሊሲ በጥሩ ጉርብትና ላይ ጉር ኔቨር ሁድ የሚባል አለ መር አለ። በጥሩ ጉርብትና ላይ የተመሰረተ መሆን መቻል አለበት። ወደፊት አፕስትሪም ከህዳሴ ግድብ በላይም እንጠቀማለን የምንል ከሆነ ከግብጽ ጋ ሰጣ ገባ ውስጥ የመግባትን ሂደትን በተቻለ መጠን ዲስዩዝ ማድረግ፣ ጎረቤቶቻችን ጋር እንደ ምንድን ነው ፕሮክሲ እንዳያገለግሉም በተሻለ መጠን በጥሩ ጉርብትና ላይ የተመሰረተ የፎሬን ፖሊሲ ዲዛይን ማድረግ ሪኳየር ያደርጋል ማለት ነው። አመሰግናለሁ። አሉላ መልካም። የውጭ ፖሊሲ አቅጣጫው ራሱ ከዚህ አንጻር መቃኘት አለበት። የነገውን ራቅ አርገን የምናየውን ብቻ ሳይሆን ዛሬ ያለውንም ሁኔታ የሚዳስስ ይመስላል። ዜናዎች ለተመለከተ ግብጽ ሶማሊያ ውስጥ ጦሯን ያስገባችበት ሁኔታ ነው ያለው። ምናልባትም የዚህ ግድብ ማለቅ ያላስቆሞ ሌሎች ሁኔታዎችን ማጣምሮ ማየት የሚፈልግ የሚጋብዝ ሁኔታ ያለ ይመስላል። በአንድ በኩል በጣም በአስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር የውስጥ እርስ በርስ ጦርነት ያለባት፣ ከፍተኛ ድርቅና ረሃብ፣ የኢኮኖሚ ሁኔታ በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ ያለ አገር እንዲህ አሁን እንደምትነጋገሩበት ያለ በልማትም የሰዎችን ሕይወት ወደ ተሻለ አቅጣጫ በማምጣትም መብራት ኩራዝ ብልጭ የሚልበትንም ተስፋ በመስጠትም ብዙ ነገር የሚያሳየውን ያህል በፈተና ውስጥ የሚታይ ነውና የሚቀጥለው ገጽ ወዲሁም ደግሞ ዘለቄታ ያለው ልማት ማካሄድ የሚችል አቅም፣ መሰረተ ልማቶችን መዘርጋት የሚችል መዋለ ንዋይ መኖርና ለመኖር ዓለም አቀፍ እገዛዎች በሌሉበት የተሰራ ግድብ እንደመሆኑ አሁንም የዓለም አቀፍ ሀብትን መጠቀም በማይቻልበት መቀጠል ይችላሉ። እነ ሁሉ ሁኔታዎች ማነጋገር የሚችሉ ፍሬ ነገሮችን ብትፈነጥቁ መግደላዊት። ጥሩ ነጥብ ነው ያነስኸው አሉላ። ዶክተር ማህሙድም ዶክተር ጥሩ ሰውም እንደነካኩት ይሄ የህዳሴ ግድብ ኃይል ማመንጫ ግድብ ነው። ደፍነትሊ አሁን ኮንሰምቲቭ ወደ ሆነ ውሀውን ወደሚጠቀም መስኖ ላይ ያተኮሩ ፕሮጀክቶች ያስፈልጉናል። ፐርካፒታ ስቶሬጅ የሚባል ነገር አለ። ለእያንዳንዱ ዜጋ ምን ያህል ውሀ ተጠራቅሟል ሀገር ውስጥ የሚል ሜትሪክ አለና ለኢትዮጵያ ሲታይ በጣም ትንሽ ነው። ትንሽ መሆኑ የሚያመለክተው ምንድን ነው? ድርቅ ቢከሰት፣ ጎርፍ ቢመጣ፣ ሆነ ከኖርማል ወጣ ያለ ሲትዌሽን ቢከሰት የምንደገፈው ነገር የለንም እንደማለት ነው። ለዛ ነው አሁን ትንሽም ነገር ሲመጣ ሀገር ኢትዮጵያ የምትንገዳገደው። ለዛ ነው ድርቅ ወደ ረሃብ የሚለወጠው ለዛ ነው ስቶሪ። ስለዚህ ህዳሴ ግድብ ትልቅ አኮምፕሊሽመንት ሆኑ ለእሱ እንዳለ ሆኑ የሚቀጥለው ጎሎቻችን ግን ከህዳሴም ግድብ በላይ ኢምፓክት ያላቸው ጎሎች መሆን አለባቸው። ያንን ስናስብ ደግሞ መስኖን፣ ማልቲ ፐርፐስ ፕሮጀክቶች ሃይድሮፓወርም መስኖንም ፎከስ ያደረጉ ማጠራቀም የምንችለውን ውሃ የሚጨምሩ አይነት ፕሮጀክቶች በደንብ ያስፈልጉናል። ይሄ በፋይናንስም ትልቅ እገዛ የሚያስፈልግ ነገር ነው። ደግነቱ የውጭ ፈንደሮች አሁን ግድብ መስራት የሚለው አይዲያ ላይ ትንሽ ሀሳባቸው እየተለወጠ ነው። በፊት ብዙም አይወዱትም ነበረ። በተለይ የናይል ቤዝን አካባቢ ኢትዮጵያ ውስጥ ግድብን ገንባ ሲባል ሁልጊዜ ተቃውሞ ነበር የሚከሰተው። አሁን ግን የአየር ንብረት ለውጥንም አስታኮ እነዚህ የተጠራቀመ ውሃ ግድቦች ያላቸውንም ጠቀሜታ በማመዛዘን ይመስላል ካፒታላይዝ ማድረግ እንችላለን። ግን በልመና እንኖራለን ማለት ደግሞ አጓጉል ነገር ነው። የህዳሴ ግድብ አንድም የሚያሳየው ነገር ያመላከተን ነገር አዎ ማድረግ እንችላለን የሚለውን ነው። ስለዚህ በተቻለ አቅም በእርዳታም በብድርም በራሳችንም ቢሆን ኢትዮጵያ ውስጥ ያለንን የስቶሬጅ ካፓሲቲ መጨመር መቻል አለብን። ያለንን ዝናብ ሀርነስ አርገን ወይም አጠራቅመን እንዴት አርገን አመቱን ሙሉ በቂ ውሃ እንዲኖረን ማድረግ እንችላለን የሚለው የሚቀጥለው የቤት ስራችን ነው ያ መሐሙዱን ቅድም እንዳነሳው የድርድር መድረክ ላይ ስንመጣ የተሻለ አቅም ይሰጠናል። እንደ እኩል ፓርትነር ወይም እንደ እኩል ሀገር መነጋገር እንችላለን። ፕራክቲካል ኢምፕሊኬሽንም አለው ለሀገራችን የተሻለ የውሃ ካፓሲቲ ይኖረናል። የተሻለ ሀይል የማመንጨት ካፓሲቲ ይኖረናል። ድርቅም ረሃብም ቢከሰት የተሻለ አቅም ይሰጠናል። ከዛ ባሻገር ግን ለኢትዮጵያ ፖለቲካል ፖዚሽን በተለየ የናይል ውሃ አጠቃቀምን በተመለከተ ዶክተር መሐሙድ እንዳነሳው ልክ እንደ ህዳሴ ግድብ ሌቨሬጅ የሚደረጉ ፕሮጀክቶች ነው የሚሆኑት። ስለዚህ እኔ እንደሚታየኝ ያ ነው የሚቀጥለው ስቴፕ መሆን ያለበት ቅድም ያነሳናቸው ይሄ ትራንስሚሽን ፕሮጀክት የትራንስሚሽን ላይኖቹን ማስፋፋት እንዳለ ሆኖ ማለት ነው። ከዛም ባሻገር ግን ፉድ ዋተር ኤነርጂ ኔክስስ የሚባል ኮንሰፕት አለ። የምግብ የውሃና የሀይል አቅርቦትን አንድ ላይ እንዴት ነው እንደ ተያያዙ ኮንሰፕቶች አድርጎ ማሰብ ማለት ነው። አሁን የእኔም የፒኤችዲ ሪሰርች የሚያመለክተው ኦልሬዲ የሚሰሩ ሪሰርቾችም የሚያመለክቱት ምንድን ነው፣ እያንዳንዱ ሀገር የራሱን መንገድ ብቻ የሚከተል ከሆነ አይበቃም። ያለን ውሃ ወደፊት ለሚኖረን የህዝብ ብዛት እና ወደፊት ለሚኖረው የውሃ ሀይልና የምግብ ዲማንድ አይበቃም። ስለዚህ አገሮቹ መተባበራቸው አንድ ላይ መጥተው መሐሙድ እንዳለው ሬዘርቮሮቻችን ወይም ግድቦቻችንን በሲምለስ በሆነ መንገድ ኦፕሬት ማድረጉ ወደፊት የሚሰሩ ፕሮጀክቶች ህዳሴ ግድብ እንዳያጨቃጭቁ፣ ይልቅ አንድ ላይ ሆነን ለሁሉም ሀገሮች ለአንድ ሀገር ለገንቢው ሀገር ብቻም ሳይሆን ለሌሎችም ሀገሮች ተጨማሪ ጥቅም እንዲኖራቸው ማድረግ እሱ አማራጭ ሳይሆን ያለን ብቸኛ መንገድ ነው። ያንን ለማድረግ ግን የፖለቲካል ዊሊንግነስ ያስፈልጋል። በተለይ እነዚህ የታችኞቹ ተፋሰስ ሀገሮች በቀና መንፈስ ወደ ኔጎሽቲንግ ቴብል መምጣት ወታላለባቸው። አለባቸው ያንን አሁን ምንም ምክንያት የላቸውም ያንን ለማድረግ ። ስለዚህ ለእነሱም እኛን እንደ እኩል ፓርትነር እንዲያዩን የኔጎሽሽን ፊልዱም የተሻለ ሌቭል እንዲሆን እና እንዴት ነው አይን ለአይን እየተያየን ሚኒንግፉል የሆነ ኔጎሽየሽን እንዲኖረን፣ በኢትዮጵያ በኩል ስቶሬጅ ካፓሲቲያችንን በጣም በጣም በጣም መጨመር አለብን። ጠቀሜታው ለምግብም፣ ለውሃም፣ ለሀይልም አቅርቦት አገር ውስጥ ከሀገር ውስጥ ባሻገርም ለተፋሰሱ ከዛም ባሻገርም ፖለቲካሊ ለኔጎሽየሽን ፕሮሰሱ የተሻለ አቅም ይፈጥርልናል። ለእኔ የሚታየኝ የሚቀጥለው ውስተት መሆን ያለበት ብዬ ማስብ እሱን ነው። በርካታ ጭብጦች ናቸው የተነሱት። ዶክተር ጥሩሰው ወደ እርስዎ ልመጣ ነው። በዚሁ በተነሳ ጥያቄ ነው የምንዘጋው። ጂኦ ፖለቲክስ የሚባለው ቅድም ያነሳቸውን ነባራዊ ሁኔታዎችም ከግምት አስገብተው ይልቁንም ደግሞ ትኩሶችን ወታደራዊ እንቅስቃሴ የሚመስል ቅድም ዶክተር መሐሙድ ያነሳው የመልካም ጉርብትና ፈተና ላይ እየወደቀበት በሚመስለው ደከም ያለች ጎረቤት ሶማሊያ ለዚያ ሁኔታ አመቺ ሆና የታየችበት የሚመስል የግብጽ ወታደራዊ እንቅስቃሴ ጎልቶ እየታየ ያለበት የጦር መሳሪያዎችና ቁሳቁሶችን የጦር መሪዎችን ጨምሮ የገቡበት የአካባቢውንም ሁኔታ ይልቁንም ደግሞ በአፍሪካ ህብረት የሚመራው የሰላም ልኡክ እድሜ የሚጠናቀቅበት ወራት በቀሩበት የኢትዮጵያ ሚና እስከዛሬ በነበራት በሶማሊያ ውስጥ የነበራት ሚና ሁሉ የሚያንስበት አይነት ሀሳብ ቀርበዋል። ፍጥጫው መነሻው ሌላ ቢሆንም ለሶማሊያ ይሄን ኢትዮጵያና ግብጽ መካከል ያለውን ውጥረት ወደ ሌላ ደረጃ እንዳያደርሰው ክልሉንም ወደ ከፋ ሁኔታ እንዳይወስድ የሚል ትንታኔዎች ሁሉ እየቀረቡበት ነው። ከዚህ አንጻር የምጣኔ ሀብት ወታደራዊ፣ ፖሊሲዎችና ስትራቴጂዎች የሚታዩበት